በሙስናና አያያዙ ዙሪያ ቀደም ሲል የተጀመረ ክርክርና በሰሞነኛው አነጋጋሪ ርዕስ የአባይ ግድብ ግንባታና እየተሰሙ ባሉት ውዝግቦች ዙሪያ ያተኮረ ሌላ ክርክር ነው አጣምሮ የቀረበው። የክርክሩ ተሳታፊዎች አቶ ብርሃኑ ዳምጤ እንዲሁም አቶ ጀዋር መሐመድ ናቸው። የፕሮግራሙ አዘጋጅና አቅራቢ ደግሞ አሉላ ከበደ ነው። አሉላ፣ ባለፈው ሳምንት ቅንብሩ፣ አቶ ብርሃኑ ቀደም ሲል በሙስናና በኢትዮጵያ መንግሥት አያያዝ ዙሪያ በዚሁ ፕሮግራም ላይ ካቀረቡት መከራከሪያ የተቃረነ አቋም ላንጸባረቁት በሰነዘረው ጥያቄ ይጀምራል። አቶ ብርሃን ወደ እርስዎ ልመለስ። እርስዎን የሚመለከቱ ጠንከር ያሉ ጥያቄዎች አሉ። ሙስናን ጨምሮ በተመሳሳይ አነጋጋሪ ርዕሰ ጉዳዮች ላይ የኢትዮጵያን መንግስት አጥብቀው በመከላከል ነበር ከአቶ ጀዋር ጋር በዚሁ ፕሮግራም ላይ ቀደም ሲል የተከራከሩት። በአሁኑ ክርክሮ ደግሞ አደገኛና ያቺን ሀገር ሊያጠፋ የተቃረበ ብለውታል። በመከራከሪያው የሚያነሱት ይህ ጉዳይ ድንገት አሁን እንደመጣ ወይም እንደተከሰተ ችግር አይደለምና ይህ የሀሳብ ለውጥ መሠረታዊ መነሻ ይኖረው ይሆን? ካልሆነ ለምን ይህን አስተያየቶን ወይም ይህን ሀሳቦን ቀደም ሲል አላቀረቡም? እንዲያውም ከዚህ የተቃረነ አቋም ሊያንጸባርቁ ወይም ይዘው ሊቀርቡ በቁ አው እንግዲህ ምንድነው መሰለህ፣ አሉላ ፖለቲክስ ያው ዳይናሚክ ነው እንደምታውቀው ና ባለ ኢንፎርሜሽን መሰረት እኛ ይህ መንግስት እንደግፍ የነበረው በሀገራችን ልማትን እድገትን በመደገፍ በኩል ከፍተኛ የሆነ እንቅስቃሴ ለውጥ አለ በሚል ሪሊ ኮንዲሽናል የሆነ ሰፖርት አለን። ያ ማለት ግን ይሄ በመልካም አስተዳደር፣ በፍትህ፣ በሰብአዊ መብት ጥሰት እነኚህ የመሳሰሉ ጉዳዮች ላይ መጮክ ከጀመን ሰንብተናል። አሉላ አንዳንድ ለውጦች አሉ። ምክንያቱም አሁን መቶ በመቶ ሪስፖንስብል የሚሆነው ይሄ መንግስት ነው። ዘጠና ዘጠኝ ፐርሰንት አሸንፍ ያለው ያለ መንግስት ተቃዋሚዎችን ብላይ ማድረግ አችልም። አሁን ኢትዮጵያ ውስጥ ለሚፈጠር ማንኛውም ጥሩም ሆነ መጥፎ ነገር ሪስፖንስብል የሆነ መንግስት ነው ስልጣን ላይ ያለው። እና በዚህ መልክ ነው ይሄንን መንግስት በቀጥታ ፊት ለፊት መንገድ እና ህብረተሰቡን ማዳመጥ እንዳለበት መስተካከል ያለባቸው ነገሮች መስተካከል እንዳለበት አሁንም ከመንግስት ጋር ከህዝብ ጋር እየጮህና ያለ ነው ማለቴ ነው። አቶ ብርሃን አንዳንድ ለውጥ ይኖራል። አቶ ብርሃኑ ዋናዋን ነጥብ አልመለሱልኝም። እነኚህኑ መሰረታዊ ነጥቦች ያነሳ ክርክር ላይ ድምጽ ወደ ኋላ ላይ ያሰማለው። ሙሉ በሙሉ የኢትዮጵያን መንግስት አቋም ሲከላከሉ ብቻ ነበሩ። ሙስናን፣ የመንግስት አስተዳደር ብልሹነትን የመሳሰሉ ጉዳዮች በተነሱበት፣ በተለይ ደግሞ የመናገርና የፕሬስ ነፃነትን አስመልክቶ በተነሱ ጉዳዮች ላይ ዛሬ ከአቶ ጀዋር ጋር ሊስማሙ ይችላሉ። የዛሬ ሶስት አመት ስትነጋገሩም እነኚህ ችግሮች አበይት ችግሮች ናቸው ተብለው ቀርበው ነበረ። የዛን ጊዜ ሲከላከሉ ነበርና የአቋም ለውጦን በግሎ ሊነግሩን የሚችሉት ነገር ካለ እድል ስጦ። አው፣ ምንድን ነው እኔ እንኳን አቋም ለውጥ ነው ማለት አልችልም። አሁንም ቢሆን እኛ ኢህአዴግን እየደገፍን ነው ያለን። ነገር ግን ኢህአዴግን እንደ አንድ ወጥ ነገር አይደለም ነው የማየው። በኢህአዴግ ውስጥ አሁን እየተንሰራፋ እና ሞር ፓወርፉል የሆነ የመጣው ኃይል ይሄ በሙስና የተጨማለቀውና ጸለ ዲሞክራቲክ የሆነው ስራ በየዕለቱ እየጨመረ ሲመጣ በተወሰነ ደረጃ ላይ ቆም ብለህ ማሰብ ትጀምራለህ። የዛሬ ሶስት አመት ያለው ሁናቴና አሁን ያለው ሁናቴ አይደለም። በእርግጥ በዲግሪ ብቻ አይደለም። በጣም ብዙ ነገሮች ናቸው የተበላሹ የመጡት፣ ባለፉት ሶስት አመታት አንዳንድ ነገሮችን እኛ ስንደግፍ ይሄ ኤክስትሪም ከሆነው ተቃዋሚ ለመለየት በመንግስት በኩል የሚደረጉትን መልካም ነገሮችን በመደገፍ ዲፌንድ የማድረጉ እንትን ጎልቶ ይታይ ነበር የዛሬ ሶስት አመት። አሁን እንደሱ አይደለም፣ ሪያሊቲ ተቀይሯል። መልካም ወደ ሌላ ወቅታዊ ርዕስ ነው የምንሸጋገረው። የአባይ ጉዳይ ዛሬ እያነጋገረ ያለ ትልቅ ትኩረት የሚሰጠው ርዕስ መሆኑ ይታወቃል። ኢትዮጵያ ታላቁን ግድብ ለመገንባት ከተነሳችበት ካለፉት ሁለት አመታት ጀምሮ ከዜና ያራቀ ርዕስ ከቅርብ ቀናት በፊት ኢትዮጵያ በወሰደችው አባይ የሚፈስበትን መንገድ የማስለወጣው እርምጃ ትኩስ ክርክርና ፍጥጫ ጋብዟል። እንደ ባለሙያ ሳይሆን ጉዳዩን እንደሚከታተል ዜጋ የተለያየ ሀሳብ እንዳላቸው ሰዎች ነው ይህን ጥያቄ የማቀርብላችሁ። ከአባይ ተጠቃሚ የመሆን መብትና ውሀው የሚሰጣቸውን ጥቅሞች የማግኘት እድል በአንድ በኩል፣ ሁለተኛ በየሀገሮቹ የአጠቃቀም ሁኔታ ላይ የሚፈጥረውን ተጽዕኖ ከግምት ያስገባ ክርክር ነው የሚነሳው። አሁን የተወሰደው እርምጃና የተነሱትን ክርክሮች እንዲሁም ፍጥጫዎች እንዴት ትመለከቱታላችሁ? ባጭሩ። አቶ ብርሃኑ እርሶን ላስቀድም። አመሰግናለሁ አሉላ እምነት ነው ይሄ አባይ እንግዲህ ከልጅነታችን ጀምሮ ብዙ ነገር የምንሰማለት ብዙ የተዘፈነለት ወንዝ ነው። አሁን ደግሞ ጣጣ ውስጥ ሊከተን ነው እና ኢትዮጵያ አባይን የመጠቀም መብት አላት፣ ምንም አልጠራጠርም። አባይ ግን ለግብጽም ሕይወታቸው እንደሆነ መርሳት የለብንም። በአባይ ላይ የሚወሰዱ ማንኛውም ፕሮጀክቶች ግብጽና ሱዳንን ማማከል ያስፈልጋል፣ አለም አቀፋዊ ወንዝ የመሆኑን ያህል የተነገረን አባይ ለመገደብ ሲነሱ በሱዳንም በግብጽም በኩል ስምምነት እንደ ነበረ ነው። አሁን ግን ለምን ግብጾች ይህንን ነገር እንደ ትልቅ አጀንዳ አድርገው እንዳቀረቡት መመርመር ያስፈልጋል። ምናልባት የዚህ ከሦስቱም መንግስታት የተውጣጡ ቴክኒካል ኢቫሉሽን ሪፖርት ቀርቦ ሊሆን ይችላል። ሌላው ደግሞ አባይን ዋናውን ኮርስ ለማስቀልበስ በግንቦታ ካልደረሰ በሚል ነው መሰለኝ የተቻኮለ የጣደፈ ስራ ሰርተዋል። በዛ ጊዜ ደግሞ ፕሬዚዳንት ሙርሲ ለአፍሪካ የመሪዎች ጉባኤ አዲስ አበባ ነበሩ። የተነገራቸው አልመሰለኝም። በዚህ ሳቢያ የመጣ ቁጣ ይመስለኛል። አንዱ በሌላው ግብጽ የራሷ የሆነ የውስጥ ችግር አላት፣ የፖለቲካ ችግር። ስለዚህ የአባይ ጉዳይ ሁሉንም የተቃዋሚ ፓርቲዎች አንድ የሚያደርግ አጀንዳ ነው። ሌላው ኢትዮጵያም ደግሞ የራሷ የውስጥ ችግር አለባት፣ የሰላምና የመረጋጋት ከተቃዋሚ ፓርቲዎች ጋር አብረው ያለመስራት፣ የሰብአዊ መብት ጥሰት፣ ሙስና፣ መልካም አስተዳደር ችግሮች አሉ። በኢትዮጵያ በኩልም አባይን እንደ ፕሮጀክት ብቻ ሳይሆን እንደ ፖለቲካ ካርድም ለመጠቀም ያለ ፍላጎት ስላለ በጣም ጥንቃቄ የሚፈልግ ፖዚሽን ነው መወሰድ ያለበት በዚህ ጉዳይ ላይ የሚል እምነት አለኝ። አቶ ጀዋር ጥያቄው ተመሳሳይ፣ ሀሳቡም የግራ ቀኙን የሚመለከት ነው ና እርሶስ የአባይ ግድብ ከግድቡም ሆነ ከአባይ የመጠቀም ፍላጎትና መብት፣ በአንጻሩ ደግሞ በተፋሰሱ ሀገራት ላይ የሚያሳድረው ተጽዕኖ የግብግቡ መነሻ ነው ና እንዴት ይመለከቱታል ሰሞንኛውን ይዞታ ሰሞኑን እየተጋጋለ የመጣውን ሁኔታ በተለይ ከግብጽ አኳያ ስናየው ይሄንን እድል በመጠቀም ሀገራዊ አንድነት መልሶ ለመገንባት እየሞከሩ ያለ ይመስለኛል። እንደምታውቀው ከአብዮቱ ወዲህ ግብጽ አልተረጋጋችም። ከፍተኛ የሆነ የውስጥ ውጥረት ነው ያለው እና አሁን ኢትዮጵያ በሰጠቻቸው ማለትም በጣም በተናፈሰና ፕሮፓጋንዳ በበዛበት የአባይ ግድብ ስራ ጅማሮ ጋር ተያይዞ ያንን እንደ ከፍተኛ ሀገራዊ በደል ወይም ደግሞ በሀገር ደህንነትና በሀገር ጥቅም ላይ የተነጣጠረ አስመስለው ግብጽ ውስጥ የማቅረብ ሁኔታ ታያለ። የግብጽን ጋዜጦች ስታያቸው በመጀመሪያ ገጻቸው ላይ በብዛት እሱ ነው የሚያቀርቡት። የወጣውንም ቪዲዮ ስታየው ሁሉም ተቃዋሚ ማለት በሚቻልበት መልኩ እንዲሁም ምሁራኖቹ ከሃይማኖታዊ ምሁራን እስከ ኮሚኒስት የሚሆኑት በሙሉ ተስማምተው በአንድ አቋም የሚንቀሳቀሱበት ሁኔታ ነው የምታየው። ይሄ ሁለት ነገር የጠቀማቸው አንደኛ የውስጥ ችግራቸውን ረገብ ለማድረግና ብሔራዊ መግባባት ለማምጣት፣ ሁለተኛ ደግሞ ከኢትዮጵያ ጋር ባላቸው ፍጥጫ ላይ የውስጥ ጥንካሬንና የአላማ አንድነትን ማሳየት የሞከሩ ይመስለኛል። ኢትዮጵያ ዱሮም ዛሬም አባይን መጠቀም ላይ ያለባት አንድ ችግር አለ። ይሄም ችግር የውስጥ ችግሯ ነው። የውስጥ ችግር እስካለ ድረስ፣ የውስጥ የፖለቲካ ጉዳዮች በሰላም እስካልተፈቱ ስልጣን ላይ ያለው ሀይል በጠመንጃ እስካለ ድረስ ያንን ስልጣን ላይ ያለ ሀይል ደግሞ በጠመንጃ ለማስወረድ የሚንቀሳቀሱ አማጺያን እስካሉ ድረስ ግብጽም ሆነ ሌሎች ኢትዮጵያ ውስጥ ጥቅም አለን ብለው የሚያስቡ ሀይላት እነዛን ታጣቂዎች በማስታበቅ የሀገር መናጋት በማምጣት አንደኛ ኢኮኖሚው ወደ ጦርነት እንዲሄድ፣ ሁለተኛ ደግሞ እሱም ራሱ ተረጋግቶ ሙሉ በሙሉ ፕሮጀክቱን ለማሰራት እንዳይችል ያደርጋሉ። ሌላው የሚጠቀሙበት መንገድ አሁን ግብጽም የተጠቀመችበት ያለው ምንድን ነው? ኢትዮጵያ ድሃ ሀገር ነች። ከዚህ የተነሳ እንደዚህ ትልቅ ፕሮጀክቶችን ለመስራት የግድ የውጭ ሀገር መልቲ ላተራል ፋይናንሲንግ የሚባለው ያስፈልጋታል። እንደ ዓለም ባንክና ሌሎች ለማቀፍ የገንዘብ ምንጮችን የመጠቀም እድል ነው እያነሱ ያለ አዎ፣ አዎ። እኛ ባለን ገንዘብ እና ባለን አቅም ይሄንንም ግድብ እንጨርሳለን ማለት ዘበት ነው፣ አይቻልም። በጣም ትልቅ ገንዘብ ነው። ይሄንን ገንዘብ እንግዲህ ከተለያዩ ሀገራት እንዲሁም ከለማቀፍ ባንክ ማግኘት አለብን። ግብፅ እነዚህ አገሮች ላይ ብዙ ተጽዕኖ አላት። ስዊስ ካናልን ስለምትቆጣጠር በማካከኛው ምስራቅ የሰላምና ደህንነት አካባቢ ላይ ከፍተኛ ሚና ስላላት ይሄንን ተጽዕኖ በማድረግ ገንዘብ ለእኛ እንዳይሰጥ ታደርጋለች። ሁለቱ ነገሮች መፈታት አለባቸው። በአንድ ረገድ ኢትዮጵያ የውስጥ መረጋጋትንና ጠመንጃን ከፖለቲካው ማስወጣት ካልቻሉ በስተቀርና የግብፅን ድጋፍ ሊጠቀሙ የሚችሉ አማጽያን እስካሉ ድረስ በምንም መልኩ የተረጋጋ እና ስራ ሊሆኑ ሊያሰጥ የሚችል መንግስት ሊኖር አይችልም። በሁለተኛ ደረጃ ደግሞ ከውስጥም ሆነ ከውጭ ገንዘብ የሚገኝበት መንገድ ካልተፈጠረ ይሄን ግድብ መስራት አይቻልም። ይሄን ግብጾች ያውቁታል። ሆኖም ግን አስቀድሞ አሁን የተፈጠረውን እድል በመጠቀም የሀገር ውስጥ አንድነት ለመፍጠር እየሞከሩ ያለ ይመስለኛል። በአጫጭሩ የምትመልሱት ነጥብ በግብጽ በኩል የተቃዋሚዎችንም ሆነ በውስጧ ያሉ ችግሮችን ወደ አንድነት የማምጫ መንገድ አድርጋ እየተጠቀመችው ነው የሚለውን ሀሳብ የምትጋሩት ይመስላል። ምናልባት በተላለፉ የቴሌቪዥን ቅጂዎችም የተመለከት ናቸው ወደዚያ ሊያመላክቱ ይችላሉ። ከዚህ አንጻር በኢትዮጵያ በኩል ያለ የፖለቲካ ልዩነትና ተቃዋሚዎችን የማሳተፍ ሌሎች ችግሮችም በአቶ ብርሃኑ የተጠቀሱት እስካልተፈቱ የተሻለ ሁኔታ የተሻለ ገጽታ እስካላገኙ ድረስ ሁኔታው የሚረዳ አይደለም ብለዋል። በአንጻሩ የማሰባሰብ አቅም ውስጥ ምን አይነት ሁኔታ ኢትዮጵያውያንን ወደ አንድ ማምጣት ይችላል? ሁሉም ሊስማሙበት የሚችሉ የልማት መሰረት ሊሆን በሚችልበት መልኩ አባይን የመጠቀም ጥማት አቶ ብርሃኑ ብዙ የተዘፈነለት ብለዋል። ያን ሁኔታ ለመፍጠር የሚያስችል ምን አይነት መንገድ አለ ትላላቸው? ከባለሙያዎች የሚመጣ ሰፊ ክርክር ብዙ መነጋገር እንደሚኖር ይገባኛል። ግን እንደው በአጭሩ ልተውት ምትችሉ ካለ አቶ ጀዋር፣ እርሶ ላስቀድመዋል። በመጀመሪያ በአጭር ጊዜ አሁን ባለንበት ሁኔታ መንግስት ፕሮጀክቱን አባይ ላይ የሚሰራውን ግድብ ለፖለቲካ ለውስጥ የፖለቲካ ፍጆታ መጠቀም ማቆም አለበት። ይሄ ግንቦት ሃያን የጠበቁ ለኢህአዴግ የፕሮፓጋንዳ መጠቀሙ ተቃዋሚውም ፕሮጀክቱን እየተቃወመ ሌላ የፖለቲካ መጫወቻ ሊያደርገው የሚንቀሳቀስበት ሁኔታ እናያለን። ስለዚህ ከመንግስት በተለይ ገዢ ፓርቲ ፕሮጀክቱን ለፖለቲካ መጠቀሚያ ለማድረግ ነው። በረጅም ጊዜ ደግሞ ማድረግ የሚገባው እንደ ሀገር እዛ ሀገር ውስጥ ያሉ የፖለቲካ ልዩነቶች ካልተፈቱ በስተቀር እና ስልጣን ላይ ያለው መንግስት በአፈሙዝ ሀገር የሚገዛ እና አንድ ቡድን ስልጣን ያዥ የኢኮኖሚው ተጠቃሚ ሆኖ ሌላው ቡድን ደግሞ የበይ ተመልካች እስከሆነ ድረስ የተጨቆነው የተገለለው ቡድን መሳሪያ አንስቶ ይነሳል። መሳሪያ አንስቶ ሲነሳ ደግሞ የውጭ ድጋፍ ያስፈልገዋል። የውጭ ድጋፍ ከሚሰጡት ውስጥ ግብጽ አንዷ ትሆናለች። ግብጽ ለዛኛው ድጋፍ እስከሰጠኝ ድረስ ኢትዮጵያ ግድብ ለመስራት ወይም ከአባይን ለመጠቀም ፖለቲካዊ፣ ኢኮኖሚያዊና ማህበራዊ አንድነቱና ብቃቱ ጥንካሬው ስለሌላት እስከ መጨረሻው ውሃው እንደጠማው ወይም ሊፈስ የሚችልበት ሁኔታ አለ ና እነዚህ ሁለቱ ማሟላት የግድ የሚሆን ይመስለኛል። መልካም። አቶ ብርሃኑ እኔም በዚህ ላይ የምስማማው ምንድን ነው፣ አሁን በግብጽ በኩል እየተገፋ ያለው ነገር ቀላል ነገር አይደለም። ኢትዮጵያ መንግስት በኩል ህልም ነው ምናምን የሚለው መልስ ትክክለኛ መልስ አይደለም። መደረግ ያለበት ለጊዜው መሰራት የነበረበት ሆሞወርክ ወይ ለህዝብ ይነገር የነበረው በሰላም ከሱዳንም ከግብጽም ጋር ተስማምተን ነው የሚለው ነገር ትክክል አለመሆኑን ደርሰንበታል። ስለዚህ ቅራኔ አለ። ይሄ ቅራኔ እስከሚፈታ ጊዜ ድረስ ዘጠና ቢሊየን ብር የሚፈጅ ፕሮጀክት ለጊዜው ፖዝ መደረግ አለበት፣ መቆም አለበት። ዲፕሎማሲያዊ ድርድር መቀጠል አለበት። ሌላው የጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ካቢኔ በአጠቃላይ ይሄ ፕሮጀክት በጣም ግልጽነት የጎደለው ስለሆነ አንድ ነጻ የሆነ አገራዊ ሪቪው ኮሚሽን ማቋቋም አለበት። እንደኛ መርማሪ ኮሚሽን እያሉ ነው። መርማሪ ኮሚሽን መቋቋም አለበት። ፕሮጀክቱን ማን ነው ያጠናው? ፕሮጀክቱ ምን ያህል ቢሊየን መፍጀቱ ነው? ዘጠና ቢሊየን የሚለውን ማን የወሰነው? ምክንያቱ ጨረታ ስለሌለው ለአንድ ካምፓኒ ነው የተሰጠው፣ ሳሊኒ ለሚባል ፕሮጀክት ቅድም ጁዋር ያለው ከወርልድ ባንክ ማግኘት አትችልም። ቴንደር የሌለው ትራንስፓረንት ያልሆነ ጨረታ አይኤምኤፍም ወርልድ ባንክም አይሰጥህም። ሌሎች ተጽዕኖዎች ቅድም አቶ ጀዋር ያነሷቸው በግብጽ በኩል ባለም አቀፍ የገንዘብ ምንጮች ላይ ሊደረጉ የሚችሉ ጫናዎች እንዳሉ ሆነው ነው። አሁን ተጨማሪ ሌላ ምክንያት ነው እየገለጸው ያለ። እሱ እንዳለ ሆኖም ኢቭን ብናሟላ እንኳን ያ ተጽዕኖ አለ። አሁን ግን አላሟላንም። ያንንም ቢኮዝ የተወካዮች ምክር ቤት እንኳን አልተወያየበትም ይህንን ፕሮጀክት ሚኒስትሮች ምክር ቤት አልተወያየበትም። በአምስት አመቱ የኢኮኖሚ ዕቅድና መርሃ ግብር ውስጥ የለም። ስለዚህ እንደዚህ አይነት ፕሮጀክት ሱዳን ቦርደር ጋር ሄደህ ለእርሻ በማይጠቅም ለኢሪጌሽን በማይጠቅም መልክ ኢነርጂ ብቻ ለማውጣት በሚል ለናሽናል ሴኩሪቲም አደገኛ በሆነ ስፍራ አባይን ፕሮፐርሊ የምንጠቀምበት ብዙ መንገድ አለ ልክ እንደ ጣና በለስ አነስተኛ አነስተኛ ፕሮጀክቶች እያደረግን ቶሎ እየተጠናቀቁ ለሀገሪቱ በፈጣን እድገት ላይ ያለውን ኢኮኖሚ ሊረዳ በሚችል ደረጃ መሄድ አለበት። አለበለዚያ ቢጠናቀቁን አንደኛ አምስት እስካሁን የተጠናቀቀ በሁለት አመት ሀያ ፐርሰንት ነው እነሱ እንደሚሉት በሚቀጥለው ሶስት አመት ሰማንያ ፐርሰንት እናጠናቅቃለን ብለ አትገምትም። በወንድ የተሸጠው የሚባለው እስካሁን ዘጠኝ ቢሊየን ነው ቃል የተገባው አራት ቢሊየን አልተሰበሰበም። ስለዚህ የሚቀረው ሰማንያ ስድስት ቢሊዮን ኬት ነው የሚመጣው። እያንዳንዱን ህጻን ዜጋ፣ ህጻን ሳይቀር የእናቶች መቀነት አስፈትቷል የመንግስት ስለዚህ ካሁን በኋላ በዚህ መልክ እንቀጥላለን ብለው የሚገምቱ ከሆነ የአገሪቱ ባጀትም ሊሸከመው አይችልም። አሁን ምንድን ነው ግን ፕሮፓጋንዳው በጣም ስለተነዛ ሰው ደፍሮ ይህን አባይ እንዴት ነው ቆማ አድርገን እንመልከት ስትል የብሔራዊ ክብር የናሽናል ፕራይድ ጉዳይ አንስቶ ወደ ጦርነት የማስገባት አዝማሚያ ካለ አደገኛ ነው። የመንግስት ፖሊሲ ደግሞ ከአካባቢ ጎረቤት ሀገሮች ጋር በሰላም አብረን እንኖራለን፣ የልማታዊ ትብብር የሚል ፎሬን ፖሊሲን ያለው እና ለኤርትራ የሰጠነውን ፔሽንስ ኤርትራያኖች መጥተው ትግራይን ሲደበድቡ ግድ የለም ልማታችንን ካልነኩ አነካቸውም የሚል ነው። አሁን ግን ግብጽ ጋር ግብጽ አባይ የህልውናቸው ጉዳይ መሆኑን መሰመር አለበት። ስለዚህ መደረግ ያለበት በአባይ አንጠቀም ማለት አይደለም። ሶስት መቶም አራት መቶም አምስት መቶ ሜጋዋት የሚይዝ ልንቆጣጠረው የምንችል ለእርሻም ለቱሪዝምም ለአሳ እርባታም የሚሆኑ ትናንሽ ዳሞች መስራት አይሻልም ወይ የሚል አይዲያ ስላለ እኔ ይሄ ይሄ አይዲያ ፖፑላር ይመስለኛል። መልካም። ሙያዊ ትንታኔ የሚጠይቁት ጉዳዮች በተከታታይ የሚቀርቡ ናቸው። በአባይ ታላቅ ግድብ ግንባታ ወቅታዊ ጉዳዮችና ተያያዥ ነጥቦች ዙሪያ ለነበረው ክርክር አቶ ብርሃኑ ዳምጤ፣ አቶ ጀዋር መሐመድ ለጊዜያቸው አመሰግናለሁ። እግዜር ይስጥልኝ። አመሰግናለሁ። እኔም አመሰግናለሁ።